ጋቢና ቪኦኤ፣ ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። ዛሬ ታክሲውን የምነዳው ጽዮን ግርማ ነኝ። መስታወት አድረጋው እዚህ ጋቢና ከጎኔ ቁጭ ብላለች። ሰላም እንደምናመሻችሁ። በምሽቱ የጋቢና ቪኦኤ አቶ በቀለ ገርባን ጨምሮ 22 የኦሮሞ ፌዴራሊስት አመራር አባላት ለፍርድ ቤት የሰጡት የእምነት ክህደት ቃል በውዝግብ የታጀበ ነበር። ከአዲስ አበባ ዝርዝር አለን። ትክክል ነው። አባቴ የኢትዮጵያ ዋና ፌዴሬሽን ፕሬዚዳንት ነው። ግን እዚህ ጋር ነው ማለት እኔ ምረዳኝ ማለት አይደለም። ል እኔ እንደነገርኩ አሸንፌ በመጣሁት መንገዶች ነው። ግን እዚህ ጋር ዋናን ሪዮ ላይ ከትላንት በስቲያ ጀምሮ ዓለም አቀፍ መገናኛ ብዙኃንና ማህበራዊ ገጾች ላይ ብዙ ሰው ሲያነጋግር የቆየው ኢትዮጵያዊ የኦሎምፒክ ዋናተኛ ሮቤል ኪሮስ ሀብቴ ነበር። ታወቀው አንድ ዋናው ነገር ያው የደህንነቱ ችግር ነው። እና ግን እኔ ስወጣ ስገባ ከጓደኞች ጋር ሆነን አንድ ላይ የተደረገ እኔ ብቻ ብቻ የሰራው ሳይሆን ለምሳሌ መንገድ ላይ የምናያቸው ጎዳና ልጆች መንገድ ላይ ተበሰኑ ሕጻናት ድህነቱ፣ ልመናው እንደዚህ በጣም የበዛ ነው። ከጓደኞቿ ጋር ተባብራ 22 የጎዳና ላይ ነዋሪዎችን ወደ ቤት እንዲመለሱ ያደረገች ወጣት የዛሬ እንግዳችን ናት። መጤና እንዳመሻጢት ጥላል አለው ህሜት አለው ብዙ ደንበኞች ወደ ጸጉር ቤት ሲመጡ የማይረባ አሉባልታን አውርተው እንዳይሄዱ ስለ ሴቶች መብት፣ ስለ እኩልነት ለውይይት እናነሳና ደንበኞች ያላቸውን አስተያየት እንዲሰጡን እንጠይቃለን። ጸጉር ለመሰራት ወደ ውበት ሳሎን የሚመጡትን ደንበኞቿን ስለ መብታቸው የተሻለ ግንዛቤን በመስጠት ለውጥ ለማምጣት የምትጥር የአስመራ ወጣትን ይዘናል። ሁሉንም ከዝግጅቶቻችን ታገኙታላችሁ። ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። እንደምናመሻችሁ የጋቢና ቪኦኤ አድማጮች፣ በድጋሚ ጽዮን ግርማ አጠር ላሉ ዜናዎች ተመልሻለሁ። በደቡብ ሱዳን የሚገኙ የአካባቢ ጥበቃ ኃይሎችን ከተባበሩት መንግስታት ድርጅት የሰላም ጥበቃ ተልእኮ ጋር ማዋሃድ የአገሪቱን ሉዓላዊነት ያለማክበር አክበር ተንኮል አይደለም ሲሉ አንድ የአሜሪካ ከፍተኛ ዲፕሎማት ተናገሩ። የሊቢያ መንግስት ደጋፊ ኃይሎች በሲርት ከተማ የእስልምና መንግስት ብሎ ራሱን የሚጠራውን ቡድን ዋና ጽህፈት ቤት በቁጥጥር ስር አውለናል ሲሉ ተናገሩ። ይህን ያስታወቁት የሊቢያ ብሔራዊ ውል ስምምነት መንግስታት ታማኝ ኃይሎች ናቸው። የሟቹ አምባገነን የሞአመር ጋዳፊ የትውልድ ከተማ የሆነችው ሲርት የሚገኘውን ታሪካዊ ህንጻ ቡድኑ ባለፈው ዓመት ከተማዋን ከተቆጣጠረ በኋላ ለስብሰባና ለሃይማኖታዊ ትምህርት መስጫ ይጠቀምበት የነበረ ነው። ዩናይትድ ስቴትስ አሸባሪውን ቡድን ዋና ካምፑ መነሻ ካምፕ አድርጓት የቆየችውን ቁልፍ የሊቢያ ጠረፍ ከተማ ለማስወጣት የአየር ድብደባ ስታካሄድ ቆይታለች። ይሁን እንጂ ትናንት የአሜሪካ የምድር ጦር ወታደሮች ፈጽሞ ሊቢያ ውስጥ በሚካሄድ አንድም ውጊያ የተሳተፉ አለመሆናቸውን ትናንት የዩናይትድ ስቴትስ ባለስልጣናት አበክረው አስገንዝበዋል። የሩሲያ የጦር ሰራዊት በጦርነት በዳሸቀችው አሌፖ ከተማ እጅግ አንገብጋቢ የሆኑ ሰብአዊ እርዳታዎችን ማስገባት እንዲቻል ዛሬ ሐሙስ በአገሩ ሰዓት ከጠዋቱ አራት ሰዓት ላይ ውጊያውን በጊዜያዊነት ሊያቆም የነበረ ቢሆንም በዘገባዎች መሰረት ግን ውጊያው እንደቀጠለ ነው። የሩሲያ መከላከያ ሚኒስቴር ትናንት ረቡዕ በሰጠው መግለጫ ሰብአዊ እርዳታ መግባት እንዲችል በየቀኑ ለሶስት ሰዓት ውጊያ ለማቆም መወሰኑን ከዛሬ ጠዋት አራት ሰዓት እስከ ሰባት ሰዓት እንደሚሆን አስታውቆ ነበር። ይሁን እንጂ ሮይተርስ እንደዘገበው ከውጊያው ይቆማል ከተባለበት ከአንድ ሰዓት በላይ ቀጥሏል። አድማጮች ለሰዓቱ ያስኳቸው አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶች ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማና እኔም መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን። አራቱ የኦሮሞ ፌዴራሊስት ኮንግረስ ከፍተኛ አመራር አባላትን ጨምሮ አቃቤ ሕግ በሽብር ወንጀል ክስ የመሰረተባቸው ሀያ ሁለት ተከሳሾች ዛሬ የእምነት ክህደት ቃላቸውን ሰጡ። ብዙሀኑ ተከሳሾች ጉዳዩን የያዘው ፍርድ ቤት ባለመብት እንዳልሆነ ገልጸው ቃላቸውን ለመስጠት ፈቃደኛ ባይሆኑም ፍርድ ቤቱ ተወክደው እንደተከራከሩ፣ መዝግቧል። የአቃቢ ህግ ምስክሮችን ለመስማት ቀጠሮ ሰጥቷል። የኦሮሞ ፌዴራሊስት ኮንግረስ ከፍተኛ አመራር አባላትን አቶ ጉርሜሳ እያኖ፣ አቶ ደጀኔ ጣፋ፣ አቶ አዲሱ ቡላላና አቶ በቀለ ገርባን ጨምሮ 22ቱ ተከሳሾች ዛሬ በፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ 19ኛው ወንጀል ችሎት ቀርበው የሰጡት የእምነት ክህደት ቃል በውዝግብ የታጀበ ሆኗል። በቀደመው ቀጠሮ አቃቤ ሕግ ላቀረበባቸው ክስ መልስ ሰጪዎቹ ያቀረቡት መቃወሚያ ሙሉ በሙሉ ውድቅ ተደርጎ ስለነበረ ዛሬ ከተከሳሾቹ ወይም መልስ ሰጪዎቹ ይጠበቅ የነበረው ወንጀሉን ፈጽሜያለሁ ወይም አልፈጸምኩም የሚል ብቻ ነበረ። ይሁንና አንደኛ ተከሳሽ አቶ ጉርሜ ሳያኑ ለዚህ ጥያቄ የሰጡት መልስ ክሱ ለእኔ ግልጽ አይደለም። የእኔ ፓርቲ ዓላማ አለው በህጋዊ መንገድ የምሠራው ሥራ ወንጀል ሊሆን አይችልም። መቃወም ህገ መንግሥታዊ መብት ነው። ለማንኛውም ለዚህ ፍርድ ቤት ቃዴን መስጠት አልፈልግም ብለዋል። አቶ ደጀኔ ጣፋም ተመሳሳይ መልስ ሰጥተው የኢትዮጵያና የኦሮሞ ህዝብ ይህን ይታዘብ የሚል መልእክት አስተላልፋለሁ ብለዋል። ፍርድ ቤቱ አቋርጧቸው፣ ይህ ከሥነ ሥርዓቱ ውጭ ነውና ፈጽም ያለህ ወይንም አልፈጸምኩም የሚል መልስ ብቻ እንደሚጠብቅ አስገነዘባቸው። ከዚህ በኋላ ቃላቸውን ለሚሰጡም ሁሉ ተመሳሳይ ትዕዛዙን ፍርድ ቤቱ ሰጥቷል። ሦስተኛው ተከሳሽ አቶ አዲሱ ቡላላም የተመሠረተብኝ ክስ በእኔ ስም የኦሮሞን ህዝብ መክሰስ ነው። በእኛ ባህል ውሻውን መናቅ ባለቤቱን መናቅ ነው ይባላል። በህጋዊ መንገድ በተቃዋሚነት ተሳትፌ ያለሁ ያላደረግሁትን ይህ ፍርድ ቤት አድርገሃል ብሎኛል። እኔ በዚህ ድራማ ልሳተፍ ፍላጎቱ የለኝም። ፍርድ ቤቱ ውሳኔውን ሊያሳውቀኝ ይችላል ብለዋል። አቃቢ ህግ ይህን አካሄድ ተቃውሞ ይህ መድረክ የፖለቲካ መድረክ አይደለም በህግና በስርዓት የሚመራ ነው። ስለሆነም በዚህ መሰረት ይመራ ሲል አቤቱታውን አቅርቧል። ፍርድ ቤቱም ይህ አካሄድ ተከሳሾቹን እንደሚጎዳ አስገንዝቦ ቀደም ሲል የሰጠውን ትዕዛዝ ሰጥቷል። አራተኛ ተከሳሽ አቶ በቀለ ገርባም የሰጡት ቃል ከሌሎቹ ብዙ የተለየ አልነበረም። ባለፈው የክስ መቃወሚያችን አሉ አቶ በቀለ፣ ባለፈው የክስ መቃወሚያችን ክርክሩ በሚመለከተውና ባለመብት በሆነው የኦሮሚያ ፍርድ ቤት እንዲታይ እኛም በቋንቋችን እንድንዳኝ ጠይቀናል። ይህ መብታችን ተነፈግን። ብይኑ ሕገ መንግስቱን የጣሰ ነው። ይህ ፍርድ ቤት ጉዳዩ እዚህ እንዲታይ የፈለገው ለሌላ ዓላማ ነው የሚል ጥርጣሬ አለን። ከዚህ በፊትም አቃቢ ሕግ የሐሰት ምስክር አስመስክሮብኝ እንዳስፈረደብኝ አስታውሳለሁ። እዚህ ፍርድ ቤት ፍትሕ አገኛለሁ ብዬም አላምንም ሲሉ ፍርድ ቤቱ አቋርጧቸዋል። ሌሎቹም በዕለቱ የተገኙት ተከሳሾች የሰጡት መልስ ከዚህ መሰል አባባሎች የራቁ አልነበሩም። ሁለት ተከሳሾችን በዛሬ ዕለት ማረሚያ ቤቱ በስራ ጫና ምክንያት ሊያቀርባቸው እንዳልቻለ ገልጿል። በመጨረሻም ፍርድ ቤቱ ሁለቱ የእምነት ክህደት ቃላቸውን ለመስጠት ያልቻሉ ተከሳሾች ነገ ቀርበው እንዲሰጡ ቀጥሯል። አክሎም ተከሳሾቹ ዛሬ የሰጡት ቃል ይዘቱ ምንም ይሁን ምን ወንጀሉን እንዳልፈጸሙ ነበር የሚያመለክተው። ስለሆነም በሀገሪቱ ህግ መሰረት ፍርድ ቤቱ የቀረበባቸውን ክስ ክደው እንደተከራከሩ መዝግቧል። የአቃቢ ሕግን ምስክሮች ለመስማትም ከህዳር 2 እስከ 16 ቀን 2009 ዓ ም ቀጠሮ ይዟል። አቃቢ ህግ 22ቱን ሰዎች የከሰሰው የሆነ ግን የሽብር ተልዕኮ ለማሳካት በኦሮሚያ ክልል በሚገኙ ዞንና ወረዳዎች ሁከትና አመፅ እንዲነሳ አመራር በመስጠት በአመፁ ተሳታፊ በመሆን የበርካታ ሰው ሕይወት እንዲጠፋ፣ በሰው አካል ላይ ቀላልና ከባድ የአካል ጉዳት እንዲደርስ በመንግሥትና በሕዝብ ተቋማት በመሠረተ ልማት ላይ ከፍተኛ ጉዳት እንዲደርስ በማድረግና በማስደረግ የሽብር ወንጀል እንደሆነ ይታወሳል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ ሽርን ገቢና አረጋው ሰሞኑን የዓለም አቀፍ የመገናኛ ብዙሀንና የማህበረሰብ ገጾች ላይ ሰዎችን ሲያነጋግር የቆየው ኢትዮጵያዊው የኦሎምፒክ ዋናተኛ ሮቤል ኪሮስ ሀብቴን በትላንትናው ዕለት በቀጥታ ጋቢና አሳፍረነው ነበር። ዓለምን እያነጋገር ስላለው የኦሎምፒክ ተሳትፎው ጥቂት ብሎናል። ዛሬ በሰፊው ሮቤልን እናቀርባለን። ስሜ ሮቤል ኪሮስ ሀብቴ ይባላለ። የመጣት ከኦሮሚያ ክልል ነው። በልጅ ያዳኩት አዳማ ላይ ነው። ብሄራዊ ቡድን የተመረጥኩበት ክልል የኦሮሚያ ነው። ከዚህ በፊት እንደዚህ ኦሎምፒክ ላይ ወይ ትላልቅ ውድድሮች ላይ ተወዳድረህ ታውቃለህ? እንደ ኦሎምፒክ ላይነት ባሆን ወር ሻምፒዮናዎች እና ዩዝ ኦሎምፒኮች ተወዳደር። ያለው ውጤት እንዴት ነበር? ትላልቅ ምንም ውጤት አምጥቻ አላቀፍኩም። ከኔም በፊት የሄዱትም ከኔም በኋላ የሄዱትም አብረ የሄዱትም ውጤት አምጥተን አናቀም። በምን መመዘኛ ነው ሮቤል ያለፈው እና ወደ ኦሎምፒክ ይሄድ? ውድድር ነበረ። ኮምቦልቻ የምትባል አገር አለች፣ ደሴ ላይ ወሎ እና እዛ ውድድር ላይ አሸንፌ ተመረትኩኝ። ለየትኛው? ለራሺያ፣ ለራሺያ ወረሻ ሻምፒዮና ማለት ነው። እና ከኔ ጋ አብሮኝ አብዱል ማሊክ የሚባል ልጅ ነበር፣ የኦሮሚያ ተወካይ ማለት ነው። ሁለታችን እና አንድ ከአማራ ተወካይ ወደ ራሺያ ሄደን ተወዳደርን። ሁለት ሁለት ውድድር ነበር የተወዳደርነው። አንዱን ሊሽ ሆነ አንዱን ዋኝ ዲስኳል ሲያሆን ማለት ነው። እኔ ሁለቱንም ዲስኳል ሲያፎር ዋኝ ብቻ የመጣ ነው እዚህ እና ስትመጣ እዚህ ነጥብ ተሰጣል። እነሱ እዛ ፊናዎች የላኩት ማለት ነው ስለ ለኢትዮጵያ ፌዴሬሽን ለእኔ ሀምሳ ፐርሰንት ሰጡ። እነሱ ሀያ አምስት ፐርሰንት ሰጡት። ማጣሪያ አድርጉ ልታችሁ እኔ እና ልጁን ማለት ነው። እና ግዴታ ልጁ ማሸነፍ የነበረበት አራቱንም በኋላ ነው ለመሄድ እኔን ማለት ነው። ምክንያቱም በሀምሳ ነጠባልኝ አራቱን ካላመጣ አስራ ሁለት ነጠባ አምስት አስራ ሁለት ነጠባ አምስት ነው። አንዳንዱ ውድድር መጠብ የያዘው እና አራቱን ግዴታ ማሸነፍ ነበረበት። አራቱን አላሸነፍም። ሁለቱን አሸነፈ፣ ሁለቱን አሸነፉ። በዛ የተነሳ እኔ ሀምሳ አገኘው ማለት ነው። እና መቶ ለሰባ አምስት ሆኜ አሸነፊ ሄድኩኝ። በዛ መስፈርት ነው ለኦሎምፒክ። የት ያለፍከው? በዛ ውጤት ነው ወደ ወደ ብራዚል ያለፍኩት። ሁለት ሰው ነበር የተባሉ ልንሄድ የነበርነው ሁለታችን ነበርን። እሺ ፒና ፈቀደ፣ ኦሎምፒክ ደግሞ ከለከለ። ኦሎምፒክ ስልክ የኢትዮጵያ ሳይሆን የብራዚል ኦሎምፒክ ማለት ነው። አባትህ የ ዋና ፌዴሬሽን ፕሬዚዳንት ናቸው። ትክክል ነው። አዎ አባቴ የኢትዮጵያ ዋና ፌዴሬሽን ፕሬዚዳንት ነው። ግን እዚህ ጋር ነው ማለት እኔ የምረዳኝ ማለት አይደለም ጋቸዋል እኔ እንደነገርኩ አሸንፌ በመጣሁት መንገዶች የመጣወት። ግን እዚህ ጋር ዋናን ሪዮ ላይ እንዲካሄድ ያደረገው በራሱ ጥረት ነው። በማንም ጥረት አልነበረም የተደረገው። ጥረቶቹ መናገር ከፈልካለብኝ መንገር ይችላሉ። መንገር ይችላል። ራሻ ላይ እኛ ታገድን እንትን ላይ ለምን ላይ በነበረ ውድድር ላይ ሙላለም ቀርቶ ነበረ በራሴኖ ላይ አንድ ልጅ ቀርቶ ነበር። እና በዛ በዛ ኢትዮጵያ እንድታገር አድርገው ነበር። ኪናዎች ማለት ነው። ሰዎች እየቀሩ ማለት ነው? አዎ። በዛ እሱ ራሱ ሄደና ሙሉ ኃላፊነቱን ወሰደ። እንደማንቀር እና እንደምንመለስ ማለት ነው። እሺ ከዛ የትራንስፖርት ብርም ስላልነበረ ለምትኑ ማለት ነው። ለፌዴሬሽኑ ላይ ብር የለውም ነበረ ለፌዴሬሽኑ ከኪሱ አውጥቶ አበደረው እና ለእኛ ከፍሎል ማለት ነው። እኛ ወደ ራሽያ እንመጣ አደረገ አሁ ስለዚህ አባትህ ነው ወደ ራሽያ እንድትሄዱ እንድትታመኑ ከራሱ ገንዘብ አውጥቶ ከፍሎ ራሽያ ወሰደንና ራሽያ ሄደን ተወዳድር መጣን ነው ምትለኝ? አዎ። ትራንስፖርት ወደ የአውሮፕላን ትኬቶች ቆርጦ ማለት ነው እሺ ከዛ ስትመለሱ ፌዴሬሽኑ ፈቀደላችሁ ማለት ነው እንድትወዳደሩ ለኦሎምፒክ የሚልከው ፊና ነው ሁሉም የዓለማችን ዋናተኞች እንትን ስም ዝርዝር የሚያስገባው ማለት ነው ፊና ነው ገብቷል ካሁን ኳስ ላይ ፊፋ የሚባለው ልክ ዋና ላይ እንደዛ ይጠራል። እነሱ የእኛን ስም ጨምረው ላኩልህ። ከዛ አንድ ሰው ሚኒማ ያላመጣው ሚኒማ ያላመጣ ስለሆነ እንደዚህ ቮለንተሪ ቮለንተሪ እንደሚባለው ተጋባዥ እንደዛ ነው። ተጋብዘን አንድ ውድድሮች ያደርገን ውድድሮች ላይ ትንል እኛ የመጣ ጋ እና አንድ ሰው ብቻ ነው ተቅደዋል። አንድ ወንድ አንድ ሴት ማለት ነው። አንድ ሴት ወዳዳሪ ማለት ነው። አሁን ከነገ ወዲያ አርብ ውድድር አላቸው። ስለዚህ በዚህ መንገድ ነው አንተ የመጣኸው ወደ ሪዮ ማለት ነው። በዚህ መንገድ ነው የመጣ ነው። ሌላ የተነሳው ነገር ምንድን ነው? ከሰውነት አቋም ጋር ነው ትክክል ነው? አዎ አው በምሳሌ ወፍር ያለው የሚገርም ነገር ራሻ ከራሻ በኋላ አሁን ራሻ ተወዳድሬ ከመጣው በኋላ ወደ አስር ኪሎ በላይ ቀንሽ የመጣወት እጅን አክሲደንት ደርሶብኝ ነበር እ ተቆጡ ነበር የሆነ ሰዓት ላይ ማለት ወደ መቶ ሀያ ኪሎ ገብቼ ነበረ። አሁን ያለው ሰማንያ ሁለት ነጥብ ሰባት ነው። ሪያሊቲ ነው ወፍር ያለው ያ ነገር አይቼዋለሁ፣ ራሴ ማውቀዋለሁ። ግን እንደ ስፖርተኛ ሳይሆን እዚህ ጋር እንደ ራስ ወዳዶኝ ነው የመጣወት። ገብቷል ለአንድ ስፖርተኛ ኦሎምፒክ ትልቅ ነገር ነው። ያላገኘው የምችለው ነገር ነው አሁን አንተ የገባሁ አንድ ደቂቃ ከ ዜሮ አራት አዎ ሰከንድ ነው። አንደኛ ያወጣው ደግሞ ወደ አርባ ሰባት ነው። ይህን ያህል ለውጥ ያመጣው ምንድን ነው ስላለ የተስተካከለ የመዋኛ ገንዳ የለንም። የተስተካከለ የማስሌያሎች የለንም። ጥሩ መመገብ መቻል አለበት ዋናተኛ ለም ትክክለኛ ማለት ነው። እንደነሱ ሰዓት ለመግባት እነዚህ ሰዎችን ያው ማከለ መሆን አለበት። ከህፃንነት ጀምሮ መስራት አለበት። ዋና ከህፃንነት በአሁን ባሉበት ምናምን ባሉት ልጆች ማለት ነው አጥንታቸው ከዛ ነው እየሰፋ መምጣት አለበት እንጂ ካደግን በኋላ አጥንታቸው አይሰፋ ከሸ የካየው ሰፊ አሁሙር ስለመጣ ትንሽ ሰውነት የሚጠበቀው ነበረኝ። ብዙ ነገሮች የሚያምር ሰውነት ነበረኝ በፊት። ያ ሰውነት ተበላሽቷል። ያ ከመጣ አክሲደንት ከመጣ ቢሆን በኋላ የተበላሹ ነገሮች ናቸው። ግን አሁን ግን እነዚህ ነገሮች ካሉ ማምጣት ትችላለን። እነዚህ ነገሮች በሌሉበት ላይ አምጣ ማለት ይከብዳል። በውጤት ማምጣት ይከብዳል በጣም የምታስተላልፈው መልዕክት ካለ በቅድሚያ ይሄን ነገር ልታዳምጡልኝ ስለቻላቸው አመሰግናቸዋለሁ። እናንተ እንደምትናገሩት አይደለም። የኔ የኔ ማመጣት እና እባካችሁን እኔ እኔንም እንድትረዱኝ እፈልጋለሁ። በአባት የተነሳ አይደለም። በአገኘው ዘራ ሴት ነበረ ጥረት ነው። ስምንት አመት ሙሉ ለፍቻለ ሆንቢት ውድድርን ለማግኘት ውጭ ሀገር ድረስ ኢቨን እስከ ውጭ ሀገር እ ክለብ ደረሰው ሰርቱ እስከ መምጣት ድረስ እና እባካችሁን ተረዱኝ ነው የሚለው ወይሜ All right, everybody out there. This is gabina V O A. gabina V O A. Everybody go. ከሮቤል ኪሮስ ጋር ያደረግነውን ቃለ ምልልስ በፌስቡክ ገጻችን አት ቪኦኤ አማሪክ ላይ ተከታተሉ። በነገራችሁ ላይ በተመሳሳይ መልኩ ለሌሎች ሀገሮች በተለይ በአንዳንድ ስፖርቶች አቅምና መሰረተ ልማት ላልገነቡ የሚሰጥ ልዩ ዕድል አለ። በሲድኒ ኦሎምፒክ የዛሬ 16 ዓመት በኢኳቶሪያል ኢኳቶሪያል ጊኒ የተሳተፈው ኤሪክ ማሎንጋ የ100 ሜትር ነፃ የዋና ውድድርን ለመጨረስ የፈጀበት ሰዓት አንድ ደቂቃ ከ53 ሰከንድ ገደማ ነው። ሮቤል በዚህ አንጻር ያስመዘገበው ሰዓት በእጅጉ የተሻለና አንድ ደቂቃ ከአምስት ሰከንድ ገደማ ነው። እንግዲህ ወደ ቀጣዩ ፕሮግራማችን ደግሞ ስናልፍ በዘንድሮ በማንዴላ ዋሽንግተን መርሃ ግብር ወደ አንድ ሺህ የሚጠጉ ወጣት አፍሪካውያን ተሳትፈዋል። ከነዚህ ውስጥ ሀምሳ አንዱ ኢትዮጵያውያን ናቸው። ከነዚህ መካከል ደግሞ በማህበረሰብ ልማት ላይ ከጓደኞቿ ጋር ተባብራ ሀያ ሁለት የጎዳና ተዳዳሪዎችን ወይም በጎዳና ላይ የሚኖሩ ወጣቶችን ወደ ቤት እንዲመለሱ ያደረገች ወጣት የዛሬ እንግዳችን ናት። ስለምትሰራው ስራ ያነጋገረቻት ጽዮን ግርማ ናት። እንግዳችን ራሷን በማስተዋወቅ ትጀምራል። ተናግራለች። ቤተልሄም ኪሮስ እባላለሁ። ዋሽንግተን የመጣሁት የማንዴላ ዋሽንግተን ፌሎሽፕ ወይም ያሊ ያንግ አፍሪካን ሊደርስ የሚባለውን ፕሮግራም ተሳታፊ ሆኜ ነው። ይሄ ፌሎሽፕ መሪ ይሆናሉ ተብለው የታሰቡ ወጣቶች የሚመረጥበት ፕሮግራም ነው እና ለዚህ ፕሮግራም በምን መስፈርት ነው የተመረጥሽው? ሁላችንም እንግዲህ እስካሁን በየሀገራችን በየአካባቢያችን፣ በማህበረሰባችን የሰራነው ነገርም ወይም ወደፊት የመስራት እቅድም ያለን በየአቅጣጫው ማለት በየዘርፉ ተወዳድረን ነው በጽሁፍም በቃልም አናግረውን ከዛ በኋላ ተመርጠን መጣ ነው ማለት ነው። ስለዚህ የአንቺ ፍላጎት የአንቺ ተሳትፎ ምን ነበረ? የኔ እንግዲህ ሶሻል ዴቨሎፕመንት የማህበረሰብ ግንባታ ላይ ነው ኢንትረስት የነበረው ከጋዜጠኝነት እና ሊትሬቸር ስነ ጽሑፍ ባሻገር ማለት ነው። ባለፈው በተወሰኑት ዓመታት ውስጥ ከአዲስ አበባ ከነበሩ በፊት ጎዳና ላይ ሊኖሩ የነበሩ ልጆች ጋርም ሰርቻለሁ። አሁንም ልጆችን በተመለከተ ነው ሞር የኔ ፍላጎት ወደዛ ነው የያዘነበለው እና አሁንም እሱ ላይ ባለኝ ኢንትረስት ወደፊትም ለመስራት ያቀርኩትን እቅድ ስላካፈልኩኝ ነው እንግዲህ ወደዚህ ልመጣ የቻልኩት እና የስድስት ሳምንት ከኔ ጋር ተመሳሳይ ስራ ኢንትረስትን ካላቸው ሰዎች ጋራ ኔትወርክ የማድረግበት ኦፖርቹኒቲ እንደ ትሬኒንግ ምትጠናም አይነት ነገር ነበር ማለት ነው፣ ባለፉት ስድስት ሳምንቱ ከዛ ደግሞ በስብሰባ ተጠናቀቀ ማለት ነው። እንዴት ነው የማህበረሰብ ግንባታ ወይም ደግሞ ማህበረሰቡን መርዳት በሚለው ጉዳይ ላይ ፍላጎት ያደረብሽ ምክንያቱ ምንድን ነው? እንግዲህ ያው ኢትዮጵያ ውስጥ ኖረን በየጠዋት ማታ ስንገባ ስንወጣ የምናየው ነገር የግድ ስለ እሱ እንድናስብ የሚያደርገን ይመስለኛል። በሁሉም ሰው ልብ ውስጥ ያለ ነገር ነው ብዬ አስባለሁ ምን ያህል አድርገናል ነው ትንንሽ ነው። አይ ቲንክ ላይክ የስፔሻል ታለንት ወይ እንዲህ የሚያስፈልገው ነገር ሳይሆን እኔ እንደ ራሴ አንዱን ሰው ላይ ምን ያህል ማድረግ እችላለሁ ብሎ የመወሰን ነገር ይመስለኛል ከበፊት ጀምሮ ከማየው ያለበት ሁኔታ ሀገራችን ውስጥ ካለው ችግር አንጻር ውስጥ የገባ ነገር ይመስለኛል። ስንወጣ ስንገባ ስናየው ብለሻለ ምንድን ናቸው የሚታዩት ችግሮች? ሲወጣ ሲገባ የሚታየው ችግር ምንድን ነው? በማህበረሰቡ ላይ ያለው እንደው በዚህ ጉዳይ ላይ ነው የምትሰሪው ና እንደው ትልቁ ችግር አሁን ጎልቶ የሚታዩ ችግሮች ምንድን ናቸው? እንግዲህ መልካም ነገር ቢኖርም ግን ኢትዮጵያ ሶስተኛ ዓለም እንደመሆናችን አንጻር ማለት ነው። እኔ እንግዲህ ሁላችን መጀመሪያ አካባቢያችን ነው የምናየው። በእርግጥ ችግሩ በጣም ሰፊ ነው እንደሚታወቀው። ዋናው ነገር ያው የድህነቱ ችግር ነው እና ግን እኔ ስወጣ ስገባ ከጓደኞች ጋርም ሆነን አንድ ላይ የተደረገ እኔ ብቻዬን ብቻ የሰራሁት ሳይሆን፣ ለምሳሌ መንገድ ላይ የምናያቸው ጎዳና ልጆች፣ መንገድ ላይ የተበተኑ ሕጻናት፣ ድህነቱ፣ ልመናው እንደዚህ በጣም የበዛ ነው እና ችግሩ የበዛም ቢሆን የኛ ደግሞ ሮል ትንሽም ሰውን መድረስ ቢሆን በሚል የገባንበት ነው። ከጓደኞች ጋር ሆነን ማለት ነው። ምን ሰራችሁ ከጓደኞችሽ ጋር ሆነሽ ይህንን ለመድረስ በሚል ምን አደረጋችሁ? እንግዲህ አንድ አራት ዓመት አካባቢ ይሆናል እዚህ ቦሌ ድልድይ አካባቢ የነበሩ ልጆች ነበሩ፣ ትንንሽ ወንድ ልጆች እና ከነሱ ጋር ያው ግንኙነት በመፍጠር ማለት ነው። መጀመሪያ አብራቸው ጊዜ በማሳለፍ ከዛ በኋላ ደግሞ ሰፋ ብሎ እነሱን ወደ ቤት በማስገባት እንደ ቲም ኦርጋናይዝ አረግንና ቤት አስጠብተን ሁላችንም ስራ የነበረንም ስራችንን አቋርጠን ኢቨን እዚህ አሜሪካ የነበሩ ሰዎች የተወሰኑ ስራቸውን አቋርጠው ወደ ኢትዮጵያ ሙቭ አድርገው ሁለት አመት ቤት ውስጥ ኢንተንሲቭ የሆነ ፕሮግራም አይነት ነገር ነበረ። ያው የቤተሰብ አይነት ነገር አሁን፣ ወንድሞቻችን ናቸው ልጆቹ አድገዋል። እና ብዙ ውስጥ ያው ሁሉንም መቶ ለመቶ ፐርሰንት ባቲም አብዛኛው ልጅ ስራ ይዘዋል፣ ትምህርት የቀጠሉ ልጆች አሉ ማለት ነው። እና አሁንም ያው ሪሌሽንሺፓችን እንደቀጠረ ነው ከነሱ ልጆች ጋር ማለት ነው። ምን ያህል ልጆች ይሆናሉ? እድሜያቸው ስንት ነበረ እናንተ ይህን ስታደርጉ? እንግዲህ ከአስራ አራት እስከ አስራ ሰባት ነበሩ። አስ አስራ ሶስት አመት ልጅ ነበር ትንሹ በጀመርንበት አመት፣ መንገድ ላይ እያሉ ወደ አንድ አመት እንደዚህ ነበረ ገና ውጭ በመገናኝ የዛን ጊዜ አስራ ሁለትም አስራ አንድም የነበሩ ነበሩ ቤት ግን ሲገቡ ከአስራ ሶስት እስከ አስራ ስስት አስራ ሰባት ነበሩ ስንት ነው ጥሯቸው ሀያ ሁለት ነበሩ ከዛ አሁን በምን ሁኔታ ላይ ነው ያሉት ታዲያ አሁን ብዙዎቹ አብዛኛዎቹ ስራ ላይ ነው ያሉት ይህ ሙያ ትምህርት ተምረዋል ከፍ ከፍ ያሉት አነስ ያሉት ደግሞ ሀይስኩል እየተማሩ ነው ምንድን ነበር የምታደርጉላቸው እርዳታ ቤት ገብተው እራሳቸውን ጥንካሪያቸውን እንዲፈልጉ ነው። ቤዚክሊ እንደ እርዳታም አይነት ሜንታሊቲ እንዲኖረ ሳይሆን እራሳቸውን የማሻሻያ የሚፈጥሩበት መንገድ ነው እና ወስነው እንዲገቡ ነው። በቃ እንደ ቤት ውስጥ ገብተው ድሮ ከነበረው ህይወታቸው ኮምፕሊት የሚለይ ውሳኔ የእነሱ ከሬጅ ያስፈልጋለ ሁሉም ነገር ማለት ነው እና በጣም በከባድ ሁኔታ ያለፉ ናቸው ብዙዎቹ አስተዳደጋቸው ላይ ግን ያው ወስነው እንደ ትምህርት ቤት ገቡ። ደግሞ የማታ ትምህርት ገብተው ማታ ትምህርት ተማሩ እና አሁን ያው ስራ እየሰሩ ነው። ደግሞ ስተኞቶ ነው። በቀጣይ አሁን ከዚህ ተመልሰሽ የምታከናወኙ ምንድን ነው? ወደፊት እሰራዋለሁ ብለሽ በቅዱሽ ላይ ያሰፈርሽው ነገር አሁን ይሁን በዛ ጊዜም እየነበረን ወደ መከላከሉም ይሄኛው ስራ በጣም መልካም ሆኖ ሳለ፣ አንዴ ግን እዚህ ደረጃ ከተደረሰ በኋላ በጣም ከባድ ነው እና የመመለሱ ነገር አንዳንድ ልጆች ተመልሰው ወደዛ ሁኔታ የሚገቡበት አለ። በከባድ ሁኔታ ስላለፉ ከዛ ነገር መውጣት ስለሚከብዳቸው እኔ ሞር ወደ መከላከሉ ላይም ኢንትረስት ደብሬ ነበር እና አሁን መከላከሉ ላይ ፍላጎት ነበረሽ? አዎ። አሁን ኦሬዲ በተወሰነ መልኩ አንድ ማገዝበት ቦታ አለ፣ እንደ ቮለንቲር ሕፃናቶች ላይ መስራት አሁን ሪስክ ላይ ያሉት፣ ቤተሰቦቻቸው በከባድ ሁኔታ ውስጥ የሚያልፉ ኮሚኒቲዎች አሉ እና እነሱ ጋር አብሮ ሰርቶ የትምህርት እድሉንም በመፍጠር በማስጠናት ሳይኮሶሻል ሰፖርቱንም በማድረግ ወደ ጎዳ እንዳይወጡ የማህበራዊ ድጋፍ አገልግሎት በመስጠት ቤተሰቦቻቸውም እናቶቻቸውም የብዙ ጊዜ ድህነቱ የኢኮኖሚ ችግርን ስለሆነ እነሱም የስራ እድል እንዲያገኙ ልጆቹን መልካም ሁኔታ ውስጥ እንዲያሳልፉ፣ ይሄ እንደ ከትምህርት ሰዓት በኋላ አፍተር ስኩል ፕሮግራም አይነት ማለት ነው። ሞር በሱ ላይ ኢንጌጅ ለማድረግ እና ሶሻል ኢንተርፕራይዝ ፈጥሬ አሁን እሱ ፕሮሰስ ላይ ነው ያለው። እናቶቻቸውን በስራ እድል በመፍጠር ልጆቹን አጠቃላይ ሁለንተና ወይም ደግሞ ሆሊስቲክ አይነት ኢምፓክት እዛ ፋሚሊ ላይ እንዲኖር ማለት ነው። ለልጆቹ ሰፖርት ሰጥቶ ግን ያውም ለእናቶቻቸውን ቀስ እያለ በኢኮኖሚ የሚያደጉ የተወሰነ ላይፍ ስኪል ትሬኒንግ እየተሰጣቸው ያንን ቤተሰብ አጠቃላይ እንደ ዝም ብሎ እርዳታ ላይ ፎከስ እንዲያደረግ ሳይሆን ራሳቸውን የሚችሉበት መንገድ ለመፍጠር እንደዛ እየሞከርኩ ነው ያለሁት። አሁን እዚህ መምጣቴ ደግሞ የሌሎችንም ልምድ ብዙ ስለተጋራ ሁኝ እንግዲህ ከእግዚአብሔር ጋር ይሆናል ብዬ ተስፋ አደርጋለሁ። መልካም እድል እንመኝልሻለን ቤቲ ኪሮስ። ከመሄድሽ በፊት ስቱዲዮ እዚህ ስቱዲዮ ጋብዘንሽ ሰፋ ያለ ውይይት እንደምናደረግ ተስፋ አደርጋለሁ። ለዛሬው በጣም አመሰግናለሁ። Est-ce qu'il va attendre ኖ ዛሬ ሹፌር አደለም፣ ግን አሳፍረ ነዋል ከመንገድ ላይ አግኝተ ነው። ነገ አንድ ፕሮግራም አለው። ስለዛ ፕሮግራም አጠር ያለ ምግብ ነገር ቆም አድርገው አሳፍረውኛል። ነገ በስቱዲዮ ከኢትዮጵያውያን ወጣት ስራ ፈጣሪዎች ጋር ውይይት እናደርጋለን። ነገ ዓለም አቀፍ የወጣቶች ቀን ነው። ልዩ ዝግጅት አሰናድተናል። ከዚያም በተጨማሪ ከተለያዩ የአፍሪካ ሀገሮች የመጡ ወጣቶችን ከዚምባብዌ፣ ከኢትዮጵያ፣ ከኬንያ፣ ከደቡብ አፍሪካ በፌስቡክ በቀጥታ ውይይት እናደርጋለን። ጥያቄዎቻችሁን እየወሰድን ነው። ሃሽታግ አስክ ያሊ ሃሽታግ ኢንተርናሽናል ዩት ዴይ 2016 ሃሽታግ ያሊ 2016 እነዚህን እየተጠቀማችሁ አስተያየቶቻችሁን ስጡን አት ያሊ ኔትወርክን አት ዋሽ ፌሎሺፕ በሚሉና ሃሽታግ ኤም ደብልዩ ኤፍ 2016 2016 ብላችሁ አስተያየቶቻችሁን ጥያቄዎቻችሁን። እሺ፣ የመጀመሪያ ጥያቄው እኛ የምሰለፈው ነው። በጣም ጥሩ እንግዲህ፣ አድማጮቻችን አሁን መልሰን የምንወስዳችሁ ወደዚህ ወደ ማንዴላ ዋሽንግተን ፌሎውሺፕ ነው። ቀጣዋም እንግዳችን በማንዴላ ዋሽንግተን የአፍሪካ የለውጥ መሪዎች መርሃ ግብር ከተሳተፉ ወጣቶች መካከል ቤቴሌም እምባይናት ኤርትራን ወክላ ነው በመርሃ ግብሩ የተገኘችው በጸጉር ስራ ሙያ ወደ ጸጉር ሳሎን ቤቷ ስፍራ የሚመጡትን ወጣት ሴቶች ስለ መብታቸው እንዲወያዩ መድረኩን በመክፈት ለውጥ ለማምጣት ነው የምትጥረው። ሽሜ ቤተልሔም እምባይረዳ ይበሃል ካብ ከተማ አስመራ መጽ ካብ ኤርትራ መምፅኤ ከዓነ ነምዞም ያንግ አፍሪካን ሊደርስ ኢንስቲትዩት ካብኦም ሓንቲ ካብኦም ፈለው ስሜ ቤተልሔም እምባይረዳ ይባላል። ከኤርትራ ከአስመራ ከተማን የመጣሁት በማንዴላ ዋሽንግተን መርሃ ግብር ለመሳተፍ ከፍተኛ ፍላጎት ስለነበረኝ ለመሳተፍ መጣው። ኣብ ኤርትራ ዝሰርሖ አነ ኣብ ኢንተርናሽናል ስኩል ሬንቦ ኢንተርናሽናል ስኩል ፕሪስኩል እዩ ኣብኡ ከም መምህር ኮይነ ሰርሕ ፕሮፌሽናል ከዓኒ ሄር ድረሰር እኔ በአስመራ በሚገኘው ሬንቦ ኢንተርናሽናል የመጀመሪያ ትምህርት ቤት በመምህርነት ሰራ ነበር። ዋናው ስራዬ ግን የጸጉር ባለሙያ ነኝ። በትርፍ ሰአቴ የቅርጫት ኳስ እጫወታለሁ። ጊዜ ሲኖረኝ ደግሞ ለአዳጊ ወጣቶች ስፖርቱን አሰለጥናለሁ። በተጨማሪም በሰዎች መብት ላይ መረጃን በመስጠት ለውጥ ለማምጣት እጥራለሁ። ሰዎች በሚበዙባቸው ቦታዎች በተለይም በትምህርት ቤቶች በመሄድ ነው መረጃን የማዳርሰው። ልክ አብ ኤርትራ ጓልን ሴት ዓቢ ተራ አለዋ ከመ ማለት ኤርትራውያን ማዕረ ማረ ደቂ ተባዕት ኮይነን ተቃሊሰንን ናጽነት አምጤኤን ን ማዕረ ማዕሪ ከ አብ ብዙሕ ፖዚሽን ኮይነን እውነት ነው። በኤርትራ የሴት ልጆች መብት የተጠበቀ ነው። ምን ማለት ነው፣ ሴቶች ከወንዶች እኩል ታግለው ነፃነት እስከ ማምጣት እንዲሁም በተለያዩ የስራ መስኮች ላይ በመሰማራት ሀገራቸውን በማገልገል ላይ ይገኛሉ እስከ ሚኒስትር የስራ መደብ ድረስ ነገር ግን ብዙ አሁንም ሊቀየሩ የሚገባቸው ነገሮች አሉ። ለምሳሌ ሴት ልጅ እድሜዋ ሳይደርስ ለጋብቻ መሰጠቷ፣ ካገባችን በኋላ በነገሮች ላይ ከባሏ እኩል መወሰን አለመቻሏ ና በአንዳንድ ገጠር አካባቢዎች አሁንም በመተግበር ላይ የሚገኘው የሴት ልጅ ግርዛት፣ እነዚህን ጎጂ ባህል በማስወገድ ለውጥ ማምጣት እንችላለን ብዬ አስባለሁ። ሕጂ ዕላማይ እንታይ እዩ ቅድሚ ሕጂ እውን ፈቲነየ ዝነበርኩ ንሽዱሽተ ወርሒ ምስ መሓዛይ ኣብ እንዳ መሻጢ ትሰርሐ ነረ informal debate مالتي أفضل نا خم أبدا مشات يتسرح تسرح عام أو مت أخا and you serve them like as only not راح تجبران تفرن أيه بالله إن كان لا يرأسه أتحساس فيه كلنا كره مت أنا مشات ካልእ፣ ካልእ ነገር አለ ሕጂ እንታይ ዓላማዬ ምንድን ነው? ከአሁን በፊትም ሞክሬው የነበረው ከጓደኛዬ ጋር ለስድስት ወር የጸጉር ስራ ላይ ነበርኩ። እናም ብዙ ደንበኞች ወደ ጸጉር ቤት ሲመጡ ጥፍራቸውንና ጸጉራቸውን በሚሰሩበት ሰዓት የማይረባ አሉባልታን አውርተው እንዳይሄዱ ስለ ሴቶች መብት፣ ስለ እኩልነት ያለውን ችግር ለውይይት እናነሳና ደንበኞች ያላቸውን አስተያየት እንዲሰጡን እንጠይቃለን መልካም ጎንና ለውጥ ሊሆን ይችላል የሚሉትን ሀሳብ እንዲያነሱ ምድሉን እንሰጣቸዋለን። ስለ ነገሩ ግንዛቤ የላቸውም ማለት አይደለም፣ ግን ነገሩን የበለጠ ለማጉላት በመነጋገር ለውጥ ለማምጣት ነው የምንጥረው። ደንበኞቻችን ጸጉራቸውን ተሰርተው ሲሄዱ የተለያዩ የእውቀት ማስጨበጫ በራሪ ወረቀቶችንም እናድላለን። ዝመፅ ከኣኒ ኣብዚ ብዙሕ ነገር የተማሂረ ብዙ ነገር ኤክስፐሪንስ ረኪበ ምክንያቱ ካብ ኩለን ኣፍሪቃ ሃገራት ድመፃ ድመፁ ብዙሕ

ከሆና ያካትደለን ማለት እንግዲህ ወደ ሀገሬ ስመለስ የበለጠ ለመስራትና ለውጥ ለማምጣት መጣሪን እቀጥላለሁ፣ ማለት ነው። መኑ ከመሄዋን እንግዲህ የዛሬው ፕሮግራማችን እየተጠናቀቀ ነው ድምፃዊው ማነው እኔም እየጠየቅኩ ነበር አሁን ዲጄ ፋትሱ ነው የመረጣልን የመረጠልን እጄን ወደ ዛርጌ እየጠየቅኩ ነበረ መሳይ ይባላል እያለ ነው። ማሲንቆ ደስ ይላል ሲጀምር። እንግዲህ በዚህ ተጠናቋል ፕሮግራማችን። በፌስቡክ ቪኦኤ አማሪክ፣ በትዊተርም እንዲሁ ጋቢና ቪኦኤም በመጠቀም አስተያየታችሁን አድርሱን። በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸ ነው መስታወት አራጋው ና ጽዮን ግርማንን ጉዟችሁ የሰመረ ይሁን እያለን እንሰናበታለን። ቴክኒኩን ፕሮዲስ በማድረግ ፕሮግራማችንን አብሮን ያመሸው ሙክቤል እያቤሮ ነው። በነገው ጉዞ እንገናኝ። መልካም ምሽት።